የኬንያው ፕሬዝዳንት ኡሁሩ ኬንያታ ለሁለተኛ ጊዜ የሥልጣን ዘመን ዛሬ ቃለ መሐላ ፈጸሙ። የአገሪቱ ከፍተኛ ፍርድ ቤት አንድን የምርጫ ውጤት ውድቅ ያደረገበትንና ተቃዋሚዎች ከምርጫ የወጡበትን ሂደት አሳልፎ እዚህ የደረሰው የዛሬው ቃለ መሐላ ወደ ስልሳ ሺህ ሕዝብ በናይሮቢው ከሰራኒ ስቴዲየም የታደመበት ነበር። ወደ ስነ ስርዓቱ በኃይል ለመግባት የሞከሩ ሰዎችም ፖሊሶች አስለቃሽ ጋዝ በመጠቀም ለመመለስ መገደዳቸውም ታውቋል። ይህ በእንዲህ እንዳለ የናይሮቢ ዘጋቢያችን ገልሞ ዳዊት እንደገለጠልን በስነስርዓቱ ላይ በመቶ ሺህ የሚቆጠሩ ኬንያውያን የተገኙ ሲሆን ከአርባ በላይ የመንግስታት ተወካዮችም ዝግጅቱን ታድመዋል። ኬንያታ በቃለ መሐላው ወቅት በሚቀጥሉት አምስት ዓመታት የኬንያን ኢኮኖሚ ለማሻሻል እንደሚሰሩ አመልክተው ኬንያን ለመጎብኘት ወደ ኬንያ የሚመጡ አፍሪካውያን ቪዛ በነጻ እንደሚሰጣቸው ገልጠዋል። የምርጫውን ውጤት ያልተቀበሉት ተቃዋሚ ፓርቲ አባላት ግን የተቃውሞ ሰልፍ ተከልክለው ከፖሊስ ጋር መጋጨታቸውንም ዘጋቢያችን ጠቅሷል። ዝርዝሩ እንሆ። ኬንያ የዘንድሮውን ሀገር አቀፍ ምርጫ ከጀመረች ከሶስት ወር በላይ ሆኗታል። የምክር ቤትና የፓርላማ አባላት ምርጫ ከሞላ ጉደል በሚያስማማ መንገድ የተካሄደ ሲሆን ወሳኙ የፕሬዝዳንታዊ ምርጫ ውጤት ግን የኬንያ ጠቅላይ ፍርድ ቤት ምርጫው ሊረጋግጥ በሚቻል መንገድ አልተደረገም ሲል ውድቅ ማድረጉ የሚታወስ ነው። ቅርብ ተፎካካሪያቸው ራይላ ኦዲንጋ ያጣጠሉትን የጥቅምት 16 2010 ዓ ም ድጋሚ ፕሬዝዳንታዊ ምርጫ ኡሁሩ ኬንያታ 98 በመቶ ድምፅ አግኝተው አሸንፈዋል። የምርጫውን ውጤት የኬንያ ጠቅላይ ፍርድ ቤት ባ ባለፈው ሳምንት ያጸደቀ ሲሆን ዛሬ በከሰራን ስታዲየም ተቀማጩ ፕሬዚዳንት ኬንያን ለሁለተኛ ጊዜ ለመምራት ቃል ማላ ፈጽመዋል። በዛሬው ዝግጅት ላይ ከመቶ ሺህ በላይ የኬንያ ዜጎች ተገኝተው የነበሩ ሲሆን ከተለያዩ አገሮችም ከአርባ በላይ መንግስታት ተወካዮች ተሳትፈውበታል። ኡሁሩ ኬንያታ በሚመጡት አምስት ዓመታት የኬንያን ኢኮኖሚ የተሻለ ለማድረግ እንደሚሰሩ ቃል ገብተው የክፍፍል ፖለቲካ እንዲቀር መንግስታቸውን እንደሚጥር ተናግረዋል። በተጨማሪም ኬንያታ መንግስታቸው ለፓን አፍሪካ ሲል ለአፍሪካ ዜጎች ነጻ ቪዛን መፍቀዱን አውጀዋል። ቱዴይ አይ አም ዳይሬክቲንግ ለት ኤኒ አፍሪካን ኬንያ ንግ ዛ ር ሪ ዛሬ ኬንያን ሊጎበኝ የሚመጣ ማንኛውም አፍሪካዊ የትኛውም የኬንያ ድንበር ሲደርስ ነፃ ቪዛ እንዲያገኝ ትዕዛዝ አስተላልፌአለሁ። ይህም ከውሳኔው ጥቅም ለማግኘት ሳይሆን ኬንያ ለፓን አፍሪካኒዝም ያላትን ቁርጠኝነት ለማሳየት ነው። ሀገር ለሀገር በነጻነት መንቀሳቀስ ከቻልንና አብረን መኖር ከለመድን እርስ በርሳችን በደንብ ልንተዋወቅ እንችላለን፣ ልዩነቶቻችንንም እንገነዘባለን። ጸጥታችን እንዲደፈርስ የሚያደርገው የፖለቲካ ችግራችንም ወንድማማችነታችን በሰፋ ቁጥር ይከስማል። በውጤቱም አፍሪካዊነት እንዲያብብ ያደርጋል። በተጨማሪም ኬንያታ ለምስራቅ አፍሪካ የኢኮኖሚ ማህበረሰብ አባል ሀገራት ዜጎች ኬንያ ነጻ የስራ ቪዛን መፍቀዷን ገልጸዋል። ድጋሚ ፕሬዝዳንታዊ ምርጫውን ላልተሳተፉት የራይላ ኦዲንጋ የናሽናል ሱፐር አሊያንስ ደጋፊዎች በዚህ ምርጫ ሰሞን ተገሏል ላሉ ኬንያውያን ናይሮቢ ጃካራንዳ በመባል ቦታ የመታሰቢያ ጸሎት ለማድረግ ቢያቅዱም ፖሊስ ፍቃድ ከልክሏቸው ዝግጅቱን ሳያካሄዱ ቀርተዋል። ፍቃዱ ቢከለከልም ቁጥራቸው በርከት የሚል የራይላ ደጋፊዎች ከፖሊስ ጋር ተጋጭተዋል። ፖሊስም ሰልፈኞቹን ለመበተን በናይሮቢ ጃካራንዳ አስለቃሽ ጭስ ተኩሰዋል። የናሽናል ሱፐር አሊያንስ ፓርቲ መሪ ራይላ ኦዲንጋ በቦታው የነበሩ ቢሆኑም እስካሁን ግን የሰጡት አስተያየት የለም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ